የአፍሪካ አንድነት ድርጅት ሲቋቋም ዋነኛው መሰረታዊ ጥያቄ በቅኝ ገዢዎች የተከፋፈለችውን የአፍሪካ የካርታ ድንበሮችን ማፈራረስ ወይም ቀስ በቀስ ወደዚያው ወደ አንድነቱ ማምራት የሚለው በሁለት ቡድኖች ከፍራፍሏቸው እንደነበረ ይታወሳል። አሁን አሁን ለአፍሪካውያን የመጓጓዣ ቪዛ ወይም ፓስፖርት ይሰጥ የሚለው መሠረተ ሐሳቡ ስር እየሰደደ እየመጣ ይመስላል። የህብረቱ አባል ሀገራት የውጭ ጉዳይ ሚኒስትሮች በዚሁ ሩስ ላይ ተወያይተዋል። የወሩ ሊቀመንበር ሩዋንዳ እንደመሆኗ መጠን ሚኒስትሯ ሉዊዝ ሙሺኪጓቦ ለሀሳቡ ተግባራዊነት በሚቀጥለው ወር በጋና አክራ ከተማ ጉባኤ ተጠርቷል ይላሉ። ከመንግስት ባለስልጣናት ሌላ ለህብረተሰቡ የመዘዋወርን ጉዳይ በመመለከት የሚጀመረውን በቀጣዩ ወር መጨረሻ በጋና አክራ ከተማ ጉባኤ ጠርቷል። በዚህ ወቅት ደግሞ የተግባር መርሃ ግብር የሚቀረጽበት ስምምነት ይሆናል። ከዚያ በኋላ እንግዲህ የአፍሪካ ፓስፖርት ወደ ማሰራጨቱ ይካሄዳል ማለት ነው። ከአንደኛው ሀገር ወደ ሌላ ለመሸጋገር የሚያመቻች የሚሆን ማለት ነው። እዚህ ስብሰባችንን ባካሄድንበት ወቅት የአብዛኛውን ሀገር ልምዶች ተካፍለናል። ይህ ደግሞ ከአባል ሀገራቱ ወደ ሌላው ክፍለ ዓለም የመዘዋወሩን እና በመካከላችንም የሚደረገውን የተመለከተ ነው። በተቻለ መጠን እርስ በእርሳችን የተሻለ መፍትሄ ነው በተባለው ላይ ነው። ይህ ለዘመናት ሲንከባለል የቆየ ጉዳይ እንዴት ተግባራዊ ሊሆን እንደሚችል ዘርዝረዋል። የውህደቱ ጉዳይ ጥያቄም አይደለም። ወደዚህ ለማምራት ግን አብረው የሚታዩ ጉዳዮች አሉ። በአሁኑ ጉባኤያችን ያተኮርንበት የጸጥታን ጉዳይ በሚመለከት ነው። በመላው አፍሪካ ድንበር የሚል ጥያቄ ስለማይኖር በጸጥታው ጉዳይ ላይ ነው በስፋት መሥራት የሚገባን እና ማንኛውም አፍሪካዊ በተመቻቸ የሰላም እና በተረጋገጠ ዋስትና መዘዋወር አስፈላጊ ይሆናልና ነው። ወንድሞቻችንና እህቶቻችን በግዛታችን በነፃ መዘዋወር ይኖርባቸዋል። በምጣኔ ሀብትና የፖለቲካ ተንታኝ በፎረም ፎር ሶሻል ስታዲስ ተመራማሪ ፕሮፌሰር ደሳለኝ ረህመቶ ሰዎች እስካሁን ድረስ የአንድ ሀገር ዜጋ ሆነው ነው የሚያውቁት እንጂ የአንድ አህጉር ዜጋ ሆነው አያውቁም። በተለይ በዚህ በአፍሪካ አህጉር ሰው እንደ ልቡ ከአንድ ሀገር ወደ አንዱ ሀገር መንሸራሸር ልምድ የሌለበት ሀገር ውስጥ የአፍሪካ ፓስፖርት ተቀብላችሁ ተዘዋወሩ የሚለው አንደኛ ተቀባይነት ይኖረዋል ወይ ነው። ሁለተኛ ደግሞ በተጨባጭ ሁኔታ ስራ ላይ ሊውል ይችላል ወይ ነው ጥያቄው። እኔ እንደሚመስለኝ ቀስ በቀስ ብንንቀሳቀስ የተሻለ ይመስለኛል። መጀመሪያ በኢኮኖሚ በኩል የተሻለ መግባባት እና የተሻለ የኢኮኖሚ እንቅስቃሴ በሀገራት ውስጥ ቢኖር በጎረቤት ሀገሮች ውስጥ ቢኖር ከዛ ተነስቶ የፓስፖርት ሳይሆን ጎረቤት አገሮች ጠንከር ያለ ኢኮኖሚ ሲኖራቸው ህዝባቸው ደግሞ በነጻ ያለ ፓስፖርት የመንቀሳቀስ መብት ቢሰጠው አሁን ለምሳሌ ከኢትዮጵያና ና ኬንያ ያለ ፓስፖርት መንቀሳቀስ ከድሮ ጀምሮ ያለ ነው። እርግጥ የኢኮኖሚያችን ያን ያህል አብሮ ተዋህዶ ሳይሆን በፖለቲካ ምክንያት የተደነገገ ነው። እንዲህ አይነቱን በአጎራባች አገሮች ኢትዮጵያና ኬንያ፣ ኬንያ ና ታንዛኒያ እንደዚህ አገሮች ተሞክሮ ቀስ በቀስ ኢኮኖሚ እንቅስቃሴው እያደገ ሲሄድ፣ ሰዎች መዘዋወር ደግሞ እየጨመረ ሲሄድ፣ ሰፋ እየተደረገ ቀስ በቀስ ቢራመድ መልክ አለው ባይ ነኝ። ጌታቸው ተድላይ ለጊዮርጊስ ለዶቸቨለ ራዲዮ ከአዲስ አበባ።